ማህደረ ዜና በሰሜናዊ ታንዛኒያ በትንሿ አቧራማ የአሩሻ ከተማ የተሰየመው ችሎት ተዘጋ። ዳኞችና አቃቢያነ ሕግጋት ለ21 ዓመታት የሩዋንዳ የዘር ፍጅትን ቁስል ያደመጡባት አነስተኛ ቢሮ ብትዘጋም ጉዳዩ ግን ሙሉ በሙሉ አላለቀም። በተባበሩት መንግስታት የጸጥታው ምክር ቤት ባቋቋመው የሩዋንዳ የዘር ፍጅት ተመልካች ፍርድ ቤት የበርካታ ዘግናኝ ወንጀሎች አፈጻጸም ተደምጧል። ከዘር ፍጅቱ አራት ዓመታት በኋላ የቀድሞውን ከንቲባ ጄን ፖል አካይሱን በጅምላ ግድያና ና በሰብአዊነት ላይ ወንጀል በፈጸምን ጨምሮ በዘጠኝ ክሶች ተጠያቂ በማድረግ ነበር ፍርድ ቤቱ ስራውን የጀመረው። ከዚያ የዘር ፍጅቱ ቀንደኛ ተዋናዮች ተከተሉ። የቀድሞው የሩዋንዳ ጠቅላይ ሚኒስትር ጂን ካምባንዳ በዓለም አቀፉ ፍርድ ቤት በጅምላ ግድያ የተከሰሱ የመጀመሪያው የመንግስት መሪ ሆኑ። በፍርድ ቤቱ ከተከሰሱ 93 ግለሰቦች መካከል ፖለቲከኞች፣ የንግድ ሰዎች፣ ከፍተኛ የጦር ሰራዊት መኮንኖች፣ የመንግስት ባለስልጣናት፣ የመገናኛ ብዙሃን ባለሙያዎችና የእምነት መሪዎች ጭምር ይገኙበታል። በ5800 የችሎት ቀናት ከ3 ሺህ በላይ ምስክሮች ከፍርድ ቤቱ ቀርበው ምስክርነታቸውን ሰጥተዋል። በጎርጎሮሳዊው 1994 ዓ ም ጥቂት የሩዋንዳ ፖለቲከኞች ስልጣናቸውን ለማስጠበቅ የዘር ጭፍጨፋን እንደ አማራጭ መረጡ። የአገሪቱን ሀብትና ስልጣን ተጠቅመው ዘርና አመለካከትን ያማከለ ፍጅት አቀነቀኑ። ብዙሃኑ ሁቱዎች በአናሳዎቹ ቱትሲዎች ላይ ተነሱ። ሚያዚያ 6 1994 ዓ ም የሩዋንዳው ፕሬዚዳንት ጁቨናል ሀቢያ ሪማና ይጓዙበት የነበረው አውሮፕላን ከኪጋሊ ሰማይ ላይ ተመትቶ ሁሉም መንገደኞች ሲያልቁ ነበር። ሁሉም ነገር ወደ ዘግናኝ ጭፍጨፋ ያመራው ፕሬዚዳንቱ ከተገደሉበት ቀን ጀምሮ ባሉት በ100 ቀናት ውስጥ ከግማሽ ሚሊዮን እስከ 800 ሺህ የሚደርሱ ሰዎች ማለቃቸው ይገመታል። ከሩዋንዳ ቱትሲዎች ሦስት አራተኛው አለቁ። ለዘብተኛ ሁቶችም የግድያው ሰለባ ናቸው። ዓለም አቀፉን የፖለቲካ መድረክ የተቆጣጠሩት ፈረንሳይ ዩናይትድ ስቴትስ ቤልጅየም እና የተባበሩት መንግስታት ድርጅት የፈየዱት አንዳች ነገር አልነበረም ሁሉም በዚያ ዘመን በሩዋንዳ ላይ ያረበበውን ፍጅት ተረድተው ለማስጠንቀቅ አልፈቀዱም የዘር ፍጅቱ ሲቀሰቀስም ጥቂት ሠራተኞቻቸውንና የንጹሐን ዜጎች ህይወት መታደግ ይችሉ የነበሩ ወታደሮቻቸውን አሸሹ ሩዋንዳ ከዚያ በኋላ እንደ ቀድሞ አልሆነችም መቀመጫውን በታንዚኒያ ያደረገው የሩዋንዳ የዘር ጭፍጨፋ ተመልካች ፍርድ ቤት የመጨረሻውን ይግባኝ ከሰማ በኋላ ባለፈው ሳምንት ተዘግቷል። ፍርድ ቤቱ በጎርጎሮሳዊው 1994 ዓ ም የሩዋንዳ የዘር ጭፍጨፋ ላይ በተጫወቱት ሚና የዕድሜ ልክ እስራት ተፈርዶባቸው የነበሩት የቀድሞዋ የሴቶች ሚኒስትር ኒያራማ ሱሁኮ ያቀረቡትን ይግባኝ ማዳመጥ የመጨረሻ ስራው ነበር። ችሎቱ ከጎርጎሮሳዊው 1997 ዓ ም ጀምሮ በእስር ላይ የሚገኙትን የቀድሞ የሴቶች ሚኒስትር ፍርድ ወደ 47 ዓመታት ዝቅ አድርጓል። ከሁለት አስርት ዓመታት በላይ በስራ ላይ የቆየው ፍርድ ቤት የሌሎች ተከሳሾችን እስራት ጊዜ በመቀነስ የመጨረሻ ስራውን አከናውኗል። ዶክተር ያዕቀው ኃይለማርያም ከፍርድ ቤቱ የቀድሞ ከፍተኛ ጠበቆች አንዱ ናቸው። የዘር ብጅቱን ያገራጁት ሰዎች በመሪነት የነበሩቱ አሩሻ ፍርድ ቤት ነው የቀረቡት አ የተባበሩት መንግስታት ያቋቋመው ፍርድ ቤት አሩሻ ቀርበዋል። ወንጀሉም ጭፍጨፋውም በገቢር ያካሄዱት ደግሞ ሩዋንዳ ውስጥ ለፍርድ ቀርበው ነበረ። መጀመሪያ ግን ቁጥራቸው ከሁለት መቶ ሺህ በላይ ስለነበረ በፍርድ ሂደት ሊጠናቀቅ አይችልም በሚል በባህላዊ መንገድ እልባት አድርገውበታል። ጋቻቻ የሚባል የባህል ፍትህ አሰጣጥ ስርዓት አላቸው። በዛ አይነት አጠናቀውታል አሩሻው ወደ ዘጠና ሰዎች ናቸው የተከሰሱት ዘጠና ከመቶ ደግሞ ጥፋተኞች ተብለው ተፈርዶባቸዋል። የከፋ የሰብአዊ መብት ጥሰት ፈጽመዋል የተባሉ የሩዋንዳ ባለስልጣናትንና የዘር ጭፍጨፋው ቀንደኛ ተዋናዮችን ከዓለም አቀፍ የፍትህ መድረክ ለማቅረብ ያቀደቡ ፍርድ ቤት ለዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት መቋቋም መንገድ እንደከፈተ ይነገራል። ፍርድ ቤቱ አስገድዶ መድፈርን እንደ ዘር ፍጅት መጠቀሚያ መንገድ ማድረግን ከክሱ ውስጥ በማካተትም ቀዳሚው ነው። በሂዩማን ራይትስ ዎች የዓለም አቀፍ ፍትህ ተሟጋች ክፍል ኃላፊዋ ማቴዎ ሊሊ ዜልትነር፣ ፍርድ ቤቱ ቅጣልባ ግፍ ሲፈጸም ዓለም አቀፉ ማህበረሰብ ምላሽ የሚሰጥበትን መንገድ መቀየሩን ያስረዳሉ። አሁን በሮቹን የዘጋው ፍርድ ቤት እጅግ ጠቃሚ ተቋም ነበር። የሩዋንዳ የዘር ፍጅት ተመልካች ፍርድ ቤት እንደ ሩዋንዳው ከፍተኛ ግፍ ሲፈጸም ዓለም አቀፉ ማህበረሰብ ምላሽ የሚሰጥበትን መንገድ ሙሉ በሙሉ ቀይሮታል። ዶክተር ያዕቆብ ፍርድ ቤቱ ስኬታማ ስራ ማከናወኑን ይናገራሉ። እንደ ዶክተር ያዕቆብ ከሆነ በሩዋንዳ የዘር ፍጅት ተጠያቂ የሆኑ ሰዎች ከችሎት መቆም ለሌሎች የአፍሪቃ መሪዎች የማስጠንቀቂያ ደውል ጭምር ነው። ዋናው ነገር ለሩዋንዳም ሆነ ለሌላው ለአፍሪካ ሀገራት ሰውን ጨፍጭፎ ሰውን እንደ ልብ በዘሩ በሃይማኖቱ፣ ወይ በቋንቋ ምክንያት እንደ ልብ አፈናቅሎ ተንሰራፍቶ መቀመጥ አይቻልም የሚል ማስጠንቀቂያ ሰጥቷል። ይሄ ፍርድ ቤት ይሄ ፍርድ ቤት ከተቋቋመ ወዲህ በአፍሪካ ውስጥ የዘር ማጥፋት ወንጀል የሚባሉት እየቀነሱ መጥተዋል። አንዳንድ ቦታዎች እርግጥ ተካሂደዋል ግን እየቀነሱ መጥቷል። መሪዎች ጭፍጨፋ ከመካሄዳቸው በፊት ዞር ብለው ሩዋንዳ ውስጥ የተደረገው የፍርድ ሂደትን ይመለከታሉና እንደ ማስጠንቀቂያ አገልግሏል። በሩዋንዳም በኩል በቱትሲና በሁቱ መካከል ለእርቅና አብሮ ለመኖር ለሰላም ፍርድ ቤቱ ብዙ አስተዋጽኦ ማድረግ አችሏል ማለት ይቻላል። እርግጥ በፍርድ ቤት ብቻ የተወሰነ አልነበረም። እርቁ ብዙ ብሔራዊ እንቅስቃሴ አድርገዋል በሁለቱ ብሔረሰቦች ወይንም ጎሳዎች መካከል እርቅ ለመመስረት ብዙ እንቅስቃሴ አድርገዋል። በዓለም አቀፉ ህብረተሰብ ደግሞ በእውነት በብዙ ብ ረጥቷቸዋል በጭፍጨፋው እጃቸው አለበት ከተባሉ ተከሳሾች መካከል ሰማንያ በመቶ ያክሉ በቁጥጥር ስር ውለው ከችሎት ቀርበዋል። ከዘጠና ሦስት ተከሳሾች መካከል ስልሳ አንድ ጥፋተኛ ሲባሉ አስራ አራት ደግሞ በነጻ ተለቋል። ብዙዎች ፍርድ ቤቱ የተሰጠውን ኃላፊነት በአግባቡ መወጣቱን ይናገራሉ። የፍርድ ቤቱ አቃቤ ሕግ ባቡካር ዲያሎግን ሁሉም ነገር እንደታቀደው አለመከናወኑን አመልክተዋል። ብዙ መሰራት አለበት። ክስ ከተመሰረተባቸው መካከል ዘጠኝ ሰዎች ገና በቁጥጥር ስር አሉ። በእነዚህ ጉዳዮች የተባበሩት መንግስታት ድርጅት አባል ሀገራት ሊተባበሩ ይገባል። በሩዋንዳ የዘር ጭፍጨፋ ተመልካች ፍርድ ቤት ላለፉት 21 ዓመታት ከ2 ቢሊዮን ዶላር ወይም 1.8 ቢሊዮን ዩሮ በላይ ወጪ የተደረገበት ውድ ተቋም እንደሆነ ይተቻል። በአንድ ወቅት ፍርድ ቤቱ እስከ 1 ሺ 2 መቶ ሰራተኞች የነበሩ ሲሆን በአቅም ማነስ የሙያ ጉድለትና ሙስና የሚወቀስ ነበር ፍርድ ቤቱ ነፍስ ማጥፋትን ጨምሮ በተለያዩ ወንጀሎች የሚጠረጠሩ የቀድሞ የቱትሲ አማጽያን የዛሬ የሩዋንዳ ባለሥልጣናትን አለመዳኘቱ ሌላው ትልቁ ጉድለቱ መሆኑን በሂዩማን ራይትስ ዎች የዓለም አቀፍ ፍትህ ተሟጋች ክፍል ኃላፊዋ ማቴዎ ሊሊ ዜልትነር ይናገራሉ ፍርድ ቤቱ በሩዋንዳ ጀግኖች ግንባር ከተፈጸሙ ወንጀሎች መካከል አንዳቸውንም አልተመለከተም። ግንባሩ በአሁኑ ፕሬዚዳንት ፖል ካጋሜ የሚመራ ታጣቂ ቡድን ነበር። ግንባሩ በዛን ጊዜ የተፈጸመውን ጭፍጨፋ ካስቆመ በኋላ እስካሁን ድረስ በስልጣን ላይ ነው። ዶክተር ያዕቆብ በፕሬዝደንት ፖል ካጋሜ የሚመራው የሩዋንዳ አርበኞች ግንባር የዘር ፍጅቱን ለማስቆም በወሰደው እርምጃ በርካታ ወንጀሎች ሳይፈጽም እንዳልቀረ ይናገራሉ። ይሁንና ዶክተር ያዕቆብ እና ፍርድ ቤቱ የግንባሩን ወንጀሎች የመመርመርም ሆነ ተጠርጣሪዎችን የመክሰስ ፈቃድ አልተሰጣቸውም። እንግዲህ ይህንን የመጀመሪያው ጭፍጨፋ፣ በዘጠና አራት የተካሄደው ጭፍጨፋ ያስቆመው በካጋሜ የሚመራው የቱትሲ ጦር ነው። ሩዋንዳን ፓትሪዮቲክ ፍሮንት ይባላል። ሩዋንዳ አርበኞች ግንባር እሱ ነው ያስቆመው። እርግጥ በሚያስቆምበት ጊዜ ብዙ ብዙ ብዙ ሰዎች ሁቱዎች፣ ወገን ብዙ ሰው አልቋል የሚባል ነገር አለ። ነገር ግን እኛ የተባበሩት መንግስታት ይህን ፍርድ ቤት ሲያቋቁም ያንን የሩዋንዳ አርበኞች ግንባር ድርጊትን እንድንመረምር ሳይሆን ሁቱዎች በኢንተርሃሞ በተባለው አማካኝነት በፓርቲው አማካኝነት እነሱ የፈጸሙት ወንጀል ብቻ እንድንመረምር ነበር የታዘዝ ነው። እና ወደዚህ በነካጋሜ በኩል የተፈጸሙ የተባሉ ወንጀሎች አልተመረመሩ አልተፈተሹም። እርግጥ ብዙ ሰው እንዳለቀ ብዙ ሰው ይገምታል። ፍርድ ቤቱም በዚህ ጉዳይ ብዙ ተነቅፎበታል። ፍርድ ቤቱ ታኅሣሥ 21 ቀን 28 ዓ.ም በይፋ ቢዘጋም በዘር ጭፍጨፋው ተጠያቂ ናቸው የተባሉ ግለሰቦች የፍርድ ሂደት ግን ይቀጥላል። ዓለም አቀፍ የሰብአዊ መብት ተሟጋቾች በሩዋንዳ ፍጅት ቁልፍ ሚና የተጫወቱና እስካሁን ከችሎት ያልቆሙ ግለሰቦች ታድነው ለፍርድ ሊቀርቡ ይገባል ሲሉ ይወተውታሉ። ተጠርጣሪዎቹ ከጭፍጨፋው ማብቃት በኋላ ሩዋንዳን ጥለው በመጥፋታቸው ተመሳሳይ ችሎቶች በፈረንሳይ፣ ጀርመን፣ ቤልጂየም፣ ፊንላንድ እና ካናዳን በመሳሰሉ ሶስተኛ አገሮች ሲካሄዱ ቆይተዋል። አሁንም በወንጀል ተጠርጥረው ለፍርድ ያልቀረቡ ጥቂት ግለሰቦች አሉ። ዶክተር ያዕቆብ ፍርድ ቤቱ ቢዘጋም እነዚህን ግለሰቦች ለመዳኘት የሚያስችል መንገድ እንዳለ ይናገራሉ። የተሸሸጉ ሰዎች በየቦታው አሉ ግን በእውነት ብዙ ናቸው ማለት አይቻልም። በጣም ጥቂቶች ናቸው ተሸሽገው እስካሁን ድረስ ሊገኙ ያልተቻሉ እንግዲህ፣ ካልተገኙ ምንም ማድረግ አይቻልም። በተገኙ ጊዜ ግን ሊከሰሱ ይችላሉ። ፍርድ ቤቱ እርግጥ ቢበተንም ሌላ መንገድ ሊቋቋም ይችላል። ለምሳሌ ጊዜያዊ ፍርድ ቤት ማቋቋም ይቻላል። ለምሳሌ ሂሰን አብሬ የሚባል ሰውዬ ቻድ ውስጥ ብዙ ሰው ጨፍጭፎ ሴኔጋል ውስጥ ተደብቆ ኖሮ አሁን ቅርብ ጊዜ ነው የተያዘ እና ፍርድ ቤት ተቋቁሞ ለፍርድ እንዲቀርብ ሆነ። እነዚህም ሰዎች በተገኙ ጊዜ ወይ በአገሩ በሩዋንዳ ሕግ ይዳኛሉ ወይንም የተባበሩት መንግስታት አድሆክ ወይንም ጊዜያዊ ፍርድ ቤት ሊያቋቁም ይችላል። ዛሬ በሩዋንዳ ሁቶዎች የሚሆኑ ቱትሲዎች ሬዲዮ ለማድመጥ ስጋት የለባቸውም። በአንድ ወቅት ጭፍጨፋን ከሰበኩት ባለስልጣናትና ጋዜጠኞች መካከል አብዛኞቹ ተመልሰው ከማይወጡባቸው የማረሚያ ቤቶች ውስጥ ናቸው። ጥቂቶቹም ቢሆኑ ሽሽታቸው የማያስመልስ ሆኗል። አዲሱ ስርዓት የፕሬዚዳንት ፖል ካጋሜኒ ሶስተኛ የስልጣን ዘመን ፍላጎት የሚያበስር እንኳ ቢሆንም ከትናንት ሳይሻል አይቀርም።